ትህትና ገመድ የመጨረሻው አቋጠሮ ብርቱ ክንድ ናት ሲሉ የገለጹት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ተሰነዘረች ሳታደቅ አትመለስም ብለዋል። ድንበር ለሚጋፉ የሰላምን እጅ መዘርጋት፣ ለሚፎክሩ የፍቅርን ልብ ማሳየት፣ ለሚወሩ የዲፕሎማሲን መንገድ መምረጥ አቅም ከማጣት የሚመጣ አይደለም ብለዋል። ስም የጠቀሱት ሀገር ግን የለም። ጠቅላይ ሚኒስትር አብይ አህመድ የጥምቀትን በዓል አስመልክተው ያስተላለፉትን መልእክት የተመለከተው እስክንድር ፍሬው ከአዲስ አበባ ተከታዩን አስተላልፏል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሃይማኖታዊ በዓላትን አስመልክተው የሚያስተላልፏቸው መልእክቶች ወቅታዊ የፖለቲካ ጉዳዮችም የሚዳሰሱባቸው ናቸው። የጥምቀትን በዓል አስመልክተው ያስተላለፉትም ይኸው ተንጸባርቆበታል። መንግስታቸውና አገራቸው ታጋሾች እንጂ ደካማ አለመሆናቸውን የጠቀሱበት የዛሬው የመልእክታቸው ክፍል አንዱ ነው። ተው ማለት እንታረቅ እንስማማ፣ ማለት እንነጋገር እንወያይ፣ ማለት ጦርነትና ግጭት፣ ጠብና ጥላቻ አያስፈልገንም ብሎ መለመን አቅም ማጣት አይደለም ሲሉን ያብራሩት ድንበር ለሚጋፉ የሰላምን እጅ መዘርጋት፣ ለሚፎክሩ የፍቅርን ልብ ማሳየት፣ ለሚወሩ የዲፕሎማሲን መንገድ መምረጥ አቅም ከማጣት የሚመጣ አይደለም ብለዋል ጠቅላይ ሚኒስትሩ። የትህትና ገመድ የመጨረሻው አቋጠሮ ብርቱ ክንድ ናት፣ ከተሰነዘረች ሳታደቅ አትመለስም ያሉትም በዚህ ሐሳባቸው ማጠቃለያ ነው። የኢትዮጵያው ጠቅላይ ሚኒስትር በዚህ ሐሳብ ውስጥ በስም የጠቀሱት አገር የለም። የሰሞኑን የድንበር ውዝግብ ከግምት ያስገቡ ግን መልእክቱ ሱዳንን የተመለከተ እንደሆነ ገምተዋል። የ የኢትዮጵያ መንግስት ከሱዳን ጋር ያለውን የድንበር ውዝግብ በሰላማዊ መንገድ ለመፍታት በከፍተኛ ትዕግስት እየተንቀሳቀሰ መሆኑን ሲገልጽ ቆይቷል። ሰሞኑን የአሜሪካ ድምጽ ያነጋገራቸው የጦር ኃይሎች ጠቅላይ ኤታ ማጆር ሹም ጄኔራል ብርሃኑ ጁላም ሰከን የማለትን አስፈላጊነት ጠቅሰዋል። መሬታችንም የትም አይሄድም ብለዋል። ጠቅላይ ሚኒስትር አብይ አህመድ በዛሬው የጥምቀት መልእክታቸው በኢትዮጵያ እየተካሄደ ባለው ለውጥ ላይ ተጋረጡ ያሏቸውን እንቅፋቶችም አብራርተዋል። እንቅፋቶቹ የተቀመጡትም እሳቸው ጠላት ሲሉ በገለጹት ኃይል መሆኑን ያመለከቱት ጠላት በሕዝቡ ውስጥ የቀበረው የዘራውና የበተነው ብዙ መቅሰፍት አለ በማለት ነው ያብራሩት። አንዳንዱን መዋቅሪያ አድርጎታል። አንዳንዱን የህግ ቅርጽ ሰጥቶታል። ለአንዳንዱ ስርዓት ሰርቶለታል። ሌላውን በትምህርት ስርዓት ውስጥ አካቶታል ብለዋል። ለአንዳንዱ በዓል ሰይሞለታል። ለሌላው ሚዲያ አዘጋጅቶለታል። ለአንዳንዱ ተቋም አቁሞለታል በማለትም አክለዋል። አንዳንዱ የህዝብ ትርክት ሆኗል። ሌላው በዘፈን ውስጥ ገብቷል። ሌላውም የፓርቲ ፕሮግራም ሆኗል በማለት የገለጹት ጠቅላይ ሚኒስትሩ ይህን ሁሉ ዱካ በዱካ እየተከተልን የእዳ ደብዳቤውን መደምሰስ ይጠበቅብናል ብለዋል። የጥምቀት በዓል በመላው የኦርቶዶክስ ክርስትና እምነት ተከታዮች ዘንድ በነገ ውለት ይከበራል። በዋዜማው የሚውለው የከተራ በዓል ደግሞ ዛሬ በመላ ኢትዮጵያ ተከብሯል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ